የአየር ንብረት ለውጥ ጉባኤዎች በተለያዩ ቅርጽና ይዘቶች ከጎርጎረሳዊው 1992 ጀምሮ በተለያዩ ጊዜያት የተካሄዱ ቢሆንም ችግሩን በመቀነስ ረገድ አመርቂ ስራ ሳይሰራ መቆየቱን መረጃዎች ያመለክታሉ። በተለይ የአየር ንብረት ለውጥ ተጽዕኖ ምንጭ ሳይሆኑ የችግሩ ገፈት ቀማሽ ለሆኑት ታዳጊ ሀገራት ትርጉም ያለው ድጋፍ ሳይደረግ መቆየቱ ይነገራል። በጎርጎረሳውያኑ 2015 በፈረንሳይ ፓሪስ የተካሄደው ሀያ አንደኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ግን ተጽዕኖውን ለመቀነስ የዓለም ሀገራት የተሻለ ውሳኔ የወሰኑበት ተደርጎ ሲወሰድ ቆይቷል። በቦን ከተማ ትናንት ፍጻሜውን ባገኘው ጉባኤ ላይ የተሳተፉት በኢትዮጵያ የደንና የአካባቢ ጥበቃ ሚኒስቴር የአየር ንብረት ለውጥ ትግበራ ዳይሬክተር ጄኔራል የሆኑት አቶ ደባሱ ባይለየኝ በሀሳቡ ይስማማሉ። የፓሪስ አግሪመንት በተለየ መልኩ በተለይም በመደግ ላይ ላሉና በተለይም እነዚህ ደግሞ ደሴቶች ላይ ለሚኖሩ ሀገራት በተለየ ድጋፍ በፋይናንስ፣ በቴክኖሎጂ፣ በአቅም ግንባታ እንዲደረግላቸው በግልጽ አስቀምጧል። ስለዚህ የፓሪስ አግሪመንቱ ሰጥቶናል እድል ካሁን በፊት ከነበሩት ማለት ነው ከሚገኘው የገንዘብ ድጋፍ ካሁን በፊት የነበረው አብዛኛው ለሙቀት አማጭ የጋዝ ልቀት ቅነሳ ወይም ሚቲጌሽን ለምንለው ነው የሚውለው። በአሁኑ ስምምነት ግን አምሳ በመቶ ለአዳፕቴሽን ሀገራት ተጽዕኖን ለመቋቋም ለሚሰሯቸው ስራዎች ማለት ነው አምሳው በመቶ ለዚህ ውሎ ደግሞ ከዚህ ውስጥ አምሳ በመቶ በማደግ ላይ ላሉ ለሊስ ዲቨሎፕድ ካንትሪስ እና ለስሞል አይስላንድ ዲቨሎፒንግ ሴትስ እንዲሆን ነው ስምምነቱ ያስቀመጠው። ስለዚህ ትልቅ እድል ለታዳጊ ሀገራት ትኩረት ሰጥቷል የተባለው የፓሪሱ ስምምነት ተግባራዊ የሚደረገው በጎርጎረሳዊው ሀያ ሀያ በመሆኑ ለዚህ የሚያግዙ የትግበራ ሰነዶች ለማዘጋጀትም ተደራዳሪ ሀገራት በየጊዜው እየተገናኙ በመምከር ላይ ይገኛሉ። የሰሞኑ ጉባኤ ዓላማም ይህንኑ የተመለከተ መሆኑን አቶ ደባሱ ይገልጻሉ። ዋናው ዓላማ ምንድን ነው? የፓሪስ አግሪመንትን ወደ ተግባር ለማስገባት የሚያስችሉ የቅድመ ዝግጅት ስራዎችን ማጠናቀቅ ነው። ይህንን ደግሞ አምና ማራካሽ በነበረው ስብሰባ ላይ 2017ና 2018 ተጠቅመን ልክ 24ተኛው የአየር ንብረት ለውጥ ጉባኤ ላይ የቅድመ ዝግጅት ስራውን አጠናቀን መጨረስ አለብን ነው። ማራካሽ ላይም የነበረው ስብሰባ፣ አሁንም የተደረገው ስብሰባ፣ በፊታችንም ኖቨምበር ላይ እዚሁ ቦን የሚካሄደው ስብሰባ ዋነኛ ዓላማው የፓሪስ ስምምነትን ወደ ተግባር ለማስገባት የሚያስችሉ የትግበራ ሰነዶችን ማዘጋጀት ላይ የአየር ንብረት ለውጥ የሚያመጣውን ተጽዕኖ ለመቋቋም በማደግ ላይ ያሉ ሀገራት ተጨማሪ የገንዘብ፣ የቴክኖሎጂ፣ የቁሳቁስ ድጋፍና የአቅም ግንባታ ስራ የሚያስፈልጋቸው ቢሆንም በፓሪሱ ስምምነት ዋነኛዋ ተደራዳሪ የነበረችው የዩኤስ አሜሪካ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸው አቋም የተለየ በመሆኑ በብዙዎች ዘንድ የታሰበውን ያህል ድጋፍ ላይገኝ ይችላል የሚል ጥርጣሬ አስከትሏል። አቶ ደባሱ ግን እስካሁን የተለየ ነገር አላጋጠመም ባይ ናቸው። ኢንተርሴሽናል ሚቲንግ ላይም አሜሪካውያን ፉል ኢንጌጅ እያደረጉ ነው። የፓሪስ አግሪመንትን ላለመቀበል ሳይሆን የፓሪስ አግሪመንት እንዴት ነው ተግባራዊ ሊሆን በሚችለው ላይ ንቆ ተሳትፎ እያደረጉበት ሁኔታ ነው ያለው። ከዛ ባለፈ እንደ ሀገር ፕሬዚዳንቱ የሚወስኗቸው ውሳኔዎች ይኖራሉ። እነዚህ ውሳኔዎች በፓሪስ አግሪመንት ትግበራ ላይ ራሳቸው የሆነ አስተዋጽኦ ሊኖራቸው ይችላል። በአሉታዊ መልኩ ማለት ነው እና እሱ ተስፈኛውን ነው። እስካሁን እንደ ሀገርም እንደ ተደራዳሪም ተስፈኛውን እና ያለ ነው ሆፕ ጥሩ ነገር ይመጣል ብለን ነው የምንገምተው። እስከ 2018 ድረስ በማደግ ላይ ያሉ ተደራዳሪ ሀገራትን በሊቀመንበርነት የምትመራው ኢትዮጵያም የእነዚህን ሀገራት ፍላጎት መሰረት ያደረገ ሰነድ እንዲዘጋጅ በሙሉ አቅም በመንቀሳቀስ ላይ እንደምትገኝ ኃላፊው ገልጸዋል።